የአሜሪካ ድምጽ ነው። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ህዳር 26 2014 ዓ ም ዝግጅታችን ጀመረ። ቅርጫፍ ያለ መቀንጫ ችግር ኢትዮጵያን ኮስት ያረጋታል፣ የሚል ጥናት ሁሉ ወጥቷል። ሜላት ዮሴፍን ነው የሰማናት። ለህጻናት የሚሆኑ ምግቦችን የሚያመርተው ቪታ ባይት ድርጅት መስራቾች መካከል አንዷ ናት። ስለ ህጻናት ምገባ የሚያስተምር መጽሐፍ ተባባሪ ጸሐፊም ናት። የምሽቱ እንግዳችን አድርገናታል። የግብረ ገብ ትምህርት ለተማሪዎች መሰጠት የሚያስፈልግበት አላማ ምንድን ነው? ዛሬ ኢትዮጵያ ውስጥ የምታየው ችግር እኮ ከየትም አልመጣም። ኮመን የሆነ የተፈጥሮ እውቀት የሚትዩ አይደለ? ማህበረሰብ ውስጥ ኮመን ሴንስ አሁን የለም ኮመን ሴንስ። ለዚህ ነው በጋራ መቆም ያቃተን። ለዚህ ነው የጋራ የምንላቸው ቫሌዎች የጠፉት። ዶክተር በድሉ ዋቅጅራን የሰማችኋቸው በአዲስ አበባ ዩኒቨርሲቲ የሥነ ልሳን ትምህርት ክፍል መምህርና አጥኚ ናቸው። እነዚህንና ሌሎች ዘገባዎችን ለምሽቱ ይዘንላችኋል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ማዳመጥ ትችላላችሁ። ጤና ይስጥልኝ፣ እንደምናመሻችሁ፣ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልን፣ አድማጮች የምሽቱን የዓለም ዜናዎች የማስተላልፍላችሁ ደረጀ ደስታ ነኝ። በጋምቢያ ትናንት ቅዳሜ በተካሄደ ምርጫ በሰፊ ልዩነት እየመሩ ያሉት ፕሬዝደንት አዳማ ባሮ ሊያሸንፉ እንደሚችሉ ከበርካታዎቹ የምርጫ አካባቢዎች ቀድመው የተለቀቁ የድምፅ ውጤቶች ማመልከታቸው ተነገረ። ትንሿ የምዕራብ አፍሪካ አገር ጋምቢያ ለ22 ዓመት የገዟትን የቀድሞ ፕሬዚዳንቷን ያያ ጃሜን እንደ ሮፓ አቆጣጠር በ2016 በተካሄደ ምርጫ ከሸኘች ወዲህ ይሄኛው የመጀመሪያው ምርጫ መሆኑ የተገለጸ ሲሆን የምርጫው ፍጻሜ አገሪቱ ወደ ተረጋጋ የዲሞክራሲ ስርዓት ለመሸጋገር አለመሸጋገሯ የሚታይበት ይሆናል ተብሏል። የ56 ዓመቱ ፕሬዚደንት አዳማ የተወዳደሩት ለፕሬዚደንት እጩነት ከቀረቡት አምስት ተፎካካሪዎች ጋር መሆኑም ተነግሯል። 2.5 ሚሊየን ከሚሆነው የአገሪቱ ሕዝብ ለመምረጥ የተመዘገበው ወደ 1 ሚሊየን የሚጠጋ መሆኑን ሮይተርስ ዘግቧል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን እና የሩሲያው ፕሬዝደንት ቭላዲሚር ፑቲን በሩሲያና ዩክሬን ድንበር አካባቢ በሰፈነው ውጥረት ዙሪያ የፊታችን ማክሰኞ እንደሚነጋገሩ ተገለጸ። ክሬምሊን እና ዋይት ሐውስ በየፊናቸው ትናንት ቅዳሜ ባወጡት መግለጫ ስብሰባው በሁለቱ መሪዎች መካከል ማክሰኞ ምሽት እንደሚካሄድ አስታውቀዋል። ዋይት ሐውስ በመግለጫው ፕሬዝደንት ባይደን ሩሲያ በዩክሬን ድንበር አቅራቢያ የምታደርገው ወታደራዊ እንቅስቃሴ ዩናይትድ ስቴትስን የሚያሳስባት መሆኑንና እንዲሁም የዩክሬን ሉዓላዊነትና የግዛት አንድነት እንዲጠበቅ የምታደርገውን ድጋፍ በድጋሚ ያረጋግጣሉ ብሏል። ሩሲያ በዩክሬን ድንበር አካባቢ ከምታደርገው ወታደራዊ ግንባታ በተጨማሪ ከክሬምሊን የወጣው መግለጫ እንዳመለከተው ባይደንና ፑቲን ባለፈው ሰኔ በተካሄደው የጄኔቭ ጉባኤ ላይ ተገናኝተው የደረሱባቸውን ስምምነቶች አፈጻጸም ላይ እንደሚነጋገሩ አመልክተዋል። ፕሬዝደንት ባይደን ከትናንት በስቲያ አርብ ለጋዜጠኞች በሰጡት መግለጫ ሩሲያ በዩክሬን ድንበር አቅራቢያ ያለውን ውጥረት በማባባስ ለሳምንታት የምታደርገውን የሰራዊትና የመሳሪያ ክምችት እጅግ በጣም አስቸጋሪ ከሆነ ሁኔታ ውስጥ የሚከታት መሆኑን የሚያሳስቧት ብዙ ጠቃሚ ነገሮችን ሲያዘጋጁ የቆዩ መሆኑን ተናግረዋል። የሩሲያ እንቅስቃሴ ዩክሬንን ለመውረር ማቀዷን የሚያሳይ ነው የሚል ስጋት በምዕራባውያን ዘንድ ያለ ሲሆን በቅርቡ በተደረገው የኔቶ አባል አገራት የውጭ ጉዳይ ሚኒስትሮች ስብሰባ ተነስቷል። ሩሲያም በበኩሏ ዩናይትድ ስቴትስ እና ዩክሬን የራሳቸውን ጥቃት አስቀድመው ይሰነዝሩብኛል የሚል ስጋት እንዳላት መግለጿ በዘገባው ተመልክቷል። የሩሲያ የውጭ ጉዳይ አማካሪ ዩሬ ዮሻኮቭ ባለፈው አርብ ለጋዜጠኞች እንደተናገሩት በሁለቱ መሪዎች ስብሰባ ፕሬዝደንት ፑቲን ኔቶ ወደ ዩክሬን የማይስፋፋ መሆኑን በማረጋገጥ ፕሬዝደንት ባይደን ዋስትና እንዲሰጠዋቸው ይጠይቃሉ ብለዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። የዩናይትድ ስቴትስ ከፍተኛ የመከላከያ ባለስልጣናት ቻይና ከቅርብ ጊዜ ወዲህ ከድምፅ እጅግ የፈጠኑ ናቸው የተባሉትን የሃይፐርሶኒክ የጦር መሳሪያዎችን ጨምሮ በወታደራዊ ጦር መሳሪያ ግንባታ እየላቀች መምጣቷን ያመኑ መሆናቸው ተገለጸ። ይሁን እንጂ ይህ ዩናይትድ ስቴትስን አያሰጋትም ሲሉ የመከላከያ ሚኒስትሩ ሎይድ ኦውስተን ትላንት ቅዳሜ ካሊፎርኒያ ውስጥ በሲሚ ቫሊ በተካሄደ የሪጋን ብሔራዊ የመከላከያ ፎረም ላይ ተናግረዋል። አሜሪካ ውድድርን የምትፈራ አገር አይደለችም ያሉት መከላከያ ሚኒስትሩ ቤጂንግ ዩናይትድ ስቴትስን ለማስፈራራት ወይም እንድትሰጋ ለማድረግ የምታስብ ከሆነ ያ በፍጹም ሊሆን የማይችል ነገር ነው ብለዋል። አሜሪካ ውድድርን የምትፈራ አገር አይደለችም ያሉት መከላከያ ሚኒስትሩ ቤጂንግ ዩናይትድ ስቴትስን ለማስፈራራት ወይም እንድትሰጋ ለማድረግ የምታስብ ከሆነ ያ በፍጹም ሊሆን የማይችል ነገር ነው ብለዋል። ሚኒስትሩ በታይዋን ጉዳይ ላይ ዩናይትድ ስቴትስ ያላት አቋም ሁኔታዎች እንዲለወጡ ለማድረግ ሳይሆን ከቻይና ጋር በግልጽ መነጋገር የሚቻልበትን መንገድ ለማመቻቸትና በተሳሳተ ስሌት ቻይና ሌላ እርምጃ እንዳትወስድ ለማሳሰብ ነው ብለዋል። የዩናይትድ ስቴትስ ወታደራዊ ጠበብትና ባለስልጣናት ቤጂንግ የተበለጠችበትን የወታደራዊ አቅም በማጥበብ በዓለም ላይ በጦር መሳሪያ የላቀችውን ዩናይትድ ስቴትስን በድንገት ለማስደንገጥ እየተዘጋጀች መሆኑን ለወራት ሲናገሩ መቆየታቸውን አስታውሰዋል። የዩናይትድ ስቴትስ ኤታ ማጆር ሹም ጄኔራል ማርክ ሚሊ ቻይና ባለፈው ሐምሌ ያደረገችው የሃይፐርሶኒክ መሳሪያ ሙከራ ሩሲያ እንደ አውሮፓ አቆጣጠር በ1950 በዓለም ለመጀመሪያ ጊዜ ካደረገችውና ለአስርት ዓመታት በበላይነት ይዛው ቆይታው ከነበረው የጠፈር ሳተላይት ጋር የተመሳሰለ ነው ብለዋል። ባለፈው ወር የወጣው የፔንታገን ሪፖርት እንደሚያሳየው ቤጂንግ ዩናይትድ ስቴትስን በመወዳደር በብርቱ የተፈ የተፈታተነች ሲሆን እንደ ኤሮፓ አቆጣጠር በ2030 ቢያንስ 1 ሺህ የኒኩለር የጦር መሳሪያዎች እንደሚኖሯት አመልክተዋል። ከ100 አገሮች በላይ በድረ ገጽ የሚሰባሰቡበት በባይደን አስተዳደር ድጋፍ የሚካሄድ የዲሞክራሲ ጉባኤ በሚቀጥለው ሳምንት ሐሙስና አርብ፣ ቅዳሜ ዳር 30ና ታኅሳስ 1 ቀን እንደሚደረግ ተገለጸ። አምባገነንነትን ለመከላከል፣ ሙስናን መዋጋትና የሰብአዊ መብቶችን እንዲከበሩ ማስተዋወቅ የጉባኤው ሶስት ዋና መነጋገሪያዎች መሆኑንም የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ባወጣው መግለጫ አስታውቋል። ጉባኤው የሚካሄደው በዩናይትድ ስቴትስ ውስጥ የዲሞክራሲ ተቋማት አደጋ ላይ እየወደቁ መሆናቸው እየተነገረ ባለበት ጊዜና የጉባኤው ተሳታፊ አባል ሆነው የሚመጡ በአምባገንንነትና ሰብአዊ መብትን በመጣስ የሚከሰሱ እንደ ህንድ፣ ፊልፒንስና ሆላንድ የመሳሰሉ አገሮች በተጋባዥነት መገኘታቸው ጥያቄ ባስነሳበት ወቅት መሆኑም በዘገባው ተገልጸዋል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ህዳር 26 2014 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማህሪክ ዶት ቪኦኤ ኒውስ ዶት ኮም በቀጥታ ማዳመጥ ትችላላችሁ። አሁን ለዕለቱ ወደ ያዝ ነው የመጀመሪያ አጠር ያለ ዘገባ እንውሰዳችሁ። በዓለም ዙሪያ በድህነት፣ በረሃብ፣ በጦርነት፣ ኮቪድ-19 ባስከተለው ተጽዕኖና በሌሎች በርካታ ችግሮች የሚሰቃዩ 183 ሚሊዮን ሰዎችን ለመርዳት 41 ቢሊዮን ዶላር ያስፈልጋል ሲል የተባበሩት መንግስታት ድርጅት አስታውቋል። እንደ አውሮፓውያን የቀን አቆጣጠር የ2022 የዓለም አቀፍ የሰብአዊ እርዳታ እቅድ ይፋ መደረጉን አስመልክቶ ሊሳሽ ላይን ከጄኔቫ ያደረሰችን አጠር ያለ ዘገባ አለ ስምንሽ የቆየ እንደሚከተለው ታቀርበዋለች። የተባበሩት መንግስታት ድርጅት ባለስልጣናት ያወጡት ሪፖርት እንደሚያሳየው በመጪው የፈረንጆቹ አዲስ ዓመት በዓለም ዙሪያ የሚገኙ 274 ሚሊየን ሰዎች አስቸኳይ እርዳታ ያስፈልጋቸዋል። ይህም አሁን እያገባደድን ነው ካለው ዓመት ጋር ሲነጻጸር በ17 ከመቶ ብልጫ ያሳያል። የመንግስታቱ ድርጅት የአስቸኳይ እርዳታ አስተባባሪ ማርቲን ግሪፊትስ የእርዳታ ፈላጊዎች ቁጥር ያሻቀበው ለረጅም ጊዜ በዘለቁ ግጭቶች፣ የፖለቲካ አለመረጋጋት፣ የኢኮኖሚ መውደቅ፣ የአየር ንብረት ለውጥና በኮቪድ-19 ወረርሽኝ ምክንያት መሆኑን ይናገራሉ። at risk of famine worldwide. በዓለም ዙሪያ 45 ሚሊዮን ሰዎች የረሃብ አደጋ ውስጥ ናቸው። አንድ ከመቶ የሚሆኑ የሰው ልጆች ከመኖሪያ ቤታቸው ተፈናቅለዋል። በዚህ ውስጥ ደግሞ ሴቶችና ልጃገረዶች የበለጠ ስቃይ ይደርስባቸዋል። ልክ በጦርነት ውስጥ የበለጠ ስቃይ የሚደርስባቸው ንጹሐን ዜጎች እንደሆኑት ማለት ነው። ግሪፊትስ አክለው ሰብዓዊ እርዳታ አሁን ያሉትንና አዲስ እየተፈጠሩ ያሉ ችግሮች የሚያስከትሏቸውን አስከፊ ተጽዕኖዎች ሊቀንስ ይችላል ይላሉ። እንደ ምሳሌም በደቡብ ሱዳን በዚህ ዓመት ለረሃብ ተጋልጠው የነበሩ ግማሽ ሚሊየን ሰዎች በተባበሩት መንግስታት ድርጅት እርዳታ መትረፋቸውን የገለጹ ሲሆን የእርዳታ ሰጪ ድርጅቶች በየመን አስር ሚሊየን ለሚሆኑ ሰዎች የጤና አገልግሎት መስጠታቸውን እና በሚያንማር በሚሊዮኖች የሚቆጠሩ ሰዎች ገዳይ ለሆኑ በሽታዎች መከላከያ ክትባት ማድረሳቸውን ጨምረው ጠቅሰዋል። ትንሽን እናመሰግናለን። ወደ ተከታዩ ዘገባ ንውሰዳችሁ። ህጻናት ከተወለዱ ጊዜ ጀምሮ ባሉት የመጀመሪያዎቹ አንድ ሺ ቀናት ውስጥ ከፍተኛ የሆነ የተመጣጠነና አልሚ ምግብ እንደሚያስፈልጋቸው የስነ ምግብና የጤና ባለሙያዎች ያስረዳሉ። ይህ ሳይሆን ሲቀር ደግሞ በአካልና በአእምሮ የቀነጨረ ትውልድ እንደሚፈጠርና ይህም አጠቃላይ ማህበረሰብን እንደሚጎዳ ይነገራል። ላለፉት አምስት ዓመታት በዚህ ዙሪያ እየሰሩ ያሉት ሜላት ዮሴፍና አጋሯ ህሊና በለጠ የተለያዩ ምርቶችን በማዘጋጀት ስለ ህጻናት አመጋገብ የሚያስረዳ መጽሐፍ በመጻፍ ሲያስተምሩ የቆዩ ሲሆን በቅርቡ አልሚ የሆነ ዱቄት በማምረት ለገበያ እንዲያቀርቡ ፈቃድ አግኝተዋል። ምርቶቻቸውም በሀገር ውስጥ በተለያዩ ምክንያቶች ለተፈናቀሉ ወገኖች እየደረሱ እንዳሉ የድርጅቱ ስራ አስኪያጅና መስራች ሜላት ዮሴፍ ለአሜሪካ ድምፅ ገልጻለች። ከእንግዶቻችን ጋር ቆይታ ያደረገችው ኤደን ገረመው ስትሆን፣ ወይዘሮ ሜላት ስለ ድርጅታቸው እንቅስቃሴ ከሚያስረዱበት ዝግጅቱ ይጀምራል። ኢታባይት በሁለት ሺ አስራ አምስት መስከረም ላይ የተቋቋመ ድርጅት ነው። ስንጀምር የስርዓተ ምግብ በተለይ አንድ ሺህ ቀናት ከግዝና እስከ ሁለት አመት ያለውን ጊዜ ላይ በየምግብ አዘጋጃጆች የተደገፈ የስርዓተ ምግብ ትምህርት አገልግሎት ለመስጠት ነበረ ከዛ እንግዲህ የቆየን ስንሄድ ወደ ስራችን እያሰፋን አሁን ላይ ስርዓተ ምግብ ትምህርትና እንዲሁም ደግሞ ሰው በቀላሉ ሊያገኛቸው የሚችላቸው ግን የምግብ ይዘታቸው ጥሩ የሆነ ምግቦችን ፎርሙሌት እያደረግን ለገበያ የማቅረብ ስራ ላይ ነው ምንገኝ። እንግዲህ የህጻናት አልሚ ምግብ ሲባል ምን ምን ማካተት አለበት? እንግዲህ የተመጣጠነ ምግብ ወይም አልሚ ምግብ የሚባለው የሚያስፈልገው ምንድን ነው? የሰው ልጅ በተለይ ህጻናት፣ ለማደግ በአእምሮም በአካልም ለማደግ አንዱ የሚያስፈልጋቸው ነገር የተመጣጠነ ምግብ። ያንን ካላገኘን አንደኛ ኢትዮጵያ ውስጥ አሁን ከፍተኛ የሆነ የህጻናት ሞትም አለ በምግብ እጥረት ምክንያት የሚከሰት ከዛ ቀጥሎ ደግሞ እድገታችን መቀንጨር የምንለው ዋነኛ ችግር አለ። መቀንጨር ማለት በአካልም በአይምሮም ማደግ በሚጠበቅብን ደረጃ አለማደግ ማለት ነው። በዚህ ችግር የተጠቃ ህፃን ሲወልድም፣ በዚህ ችግር የተጠቃ ህጻን የመውለድ እድላቸው በጣም ከፍተኛ ነው። ከዛ በዚህ ችግር የተጠቁ ሰዎችን በምንም አይነት ህክምና ወደኋላ መመለስ ማከም አትችሉም። መጀመሪያ ላይ ነው ፕሪቨንት ለማድረግ መሰራት ያለበት። መጀመሪያ ላይ ለማስቀረ በተቻለን አቅም የተመጣጠነ ምግብ ሰጥተን ሙሉ በአካል በአእምሮ እንዲያድጉ ለማድረግ መሞከር ነው ያለብን፣ መስራት ነው ያለብን። የዚህ ችግር ተይዞ ትምህርት ላይ፣ ስራ ላይ ባባዙ መስራት ያለመቻል፣ የአቅም መድከን፣ ትምህርታችንና አእምሯችን በሚገባው ደረጃ ስለማናድግ የመቀበል ችግር። ከዛ ይሄ ቀጥስ እያለ ወደ አገር ኢኮኖሚ ይሄዳል ማለትና አሁን ኢትዮጵያ ውስጥ ያለው የመቀንጨር ችግር ኢትዮጵያን አስራ ስድስት ፐርሰንት ጂዲፒዋን ኮስት ያረጋታል የሚል ጥናት ሁሉ ወጥቷል። ከፍተኛ የሆነ ጫና አለው በግለሰብ ላይም በአገርም ላይ። ምግብ የተመጣጠነ ነው የምንለው እንግዲህ አይነቶች የሚባሉ አሉ። ጥራጥሬ አለ፣ አትክልትና ፍራፍሬ አለ፣ ቅባት እህል አለ እና የእንስሳት ተዋጽዎች አሉ። ከነዚህ ያካከተ ሲሆን ነው ከእነዚህን ያካሰተ በቀን ውስጥ በሳምንት ውስጥ ወይም በተለያየ ጊዜያት ላይ ለሰውነታችን መስጠት መቻል አለብን። አለበለዚያ የአንዱ እጥረት የቫይታሚን እጥረቶችን፣ ወይም የካርብ እጥረት ወይም የፕሮቲን እጥረት የተለያዩ ችግሮችን ያስከስታል ማለት ነው። እሺ፣ እስከ ዛሬ ላለፉት አምስት አመታት በምን አይነት መልኩ ነበር አገልግሎታችሁን ስትሰጡ የቆያችሁት? መጀመሪያ ላይ ስንጀምር አንድ ሺህ ቀናት የሚል የህጻናት ምግብ አዘገጃጀት መጽሐፍ ከሌሎች ተጨማሪ መረጃዎች ጋር የትኛው ምግብ በየትኛው ድሞ ጀነራይስ የጡት ማጥባት ፍቅን የምታጠባ ሴት እንዴት ነው መመገብ ያለባት፣ መብሰጡ ሴት እንዴት ነው መመገብ ያለባት የሚለውን ያካተተ ከዛ ደግሞ ከስድስት ወር ጀምሮ እስከ ሁለት አመት ያሉ ህጻናት የምግብ አዘገጃጀት ያለው በቀላሉ ሊገኙ በሚችሉ ግብአቶች እና የምግብ መስሪያ መንገዶች ሊዘጋጁ የሚችሉ ጽሑፍ አዘጋጅተን ነበር። የጀመርነው መጀመሩ ገበያ ላይ ትልቅ ተቀባይነት ነው ያገኘው። እስካሁን ድረስ የሚሸጥ መጽሐፍ ነው። ከዛ ደግሞ ቀጥለን ለአጭር የጽሁፍ መልእክት አገልግሎት ጀምረን ነበር ለብዙ ሰው ለመድረስ። ምክንያቱም ከሰው ያገኘ ነው ምላሽ ከጠበቅነው በላይ ስለነበረ እሱ ብዙ መቀጠል አልቻለም። ከቴክኖሎጂ ጋር በገጠመን ችግር ከዚ በዋነኝነት ግን እንደዚህ የስርአተ ምግብ ወይም ኤኬሽን ፕሮጀክት ያላቸው ኢንተርናሽናል ድርጅቶች፣ የመንግስት ድርጅቶች ጋር የማማከል ስራ እየሰራ የተለያዩ የኢትዮጵያ ቦታዎች የነሱ ፕሮጀክት ባለበት ቦታ እየሄዱ አመጋገባቸውን እያጠናን፣ ገበያቸውን እያጠናን በቀላሉ ያለውን ነገር በአካባቢው ላይ ያለውን የሃይማኖቱን የባህል ተጽዕኖ ስርአተ ምግብ ላይ ያለውን እያየ የባህሪ ለውጥ እንዲያመጡ ከዛ ደግሞ በቀላሉ ሊዘጋጁ የሚችሉ ምግቦችን አዘገጃጀቶችን ያዘጋጀን ከብዙ ድርጅቶች ጋር ነበር የምንሰራው። ግን ማልኒትሪሽን ወይም የስርዓተ ምግብ መዛባት በአንድ ችግር ምክንያት ብቻ የሚመጣ አይደለም። በድህነት ይመጣል፣ በእውቀት ማጠር ይመጣል፣ በአየር ንብረት ለውጥ ይመጣል። ወይም ደግሞ ሰዎች በቀላሉ የተመጣጠኑ ወይም አሉኝ የሆኑ አገሪቷ ጋር ካለው ችግር ጋር ወይም ሊያግዙ የሚችሉ አይነት ምግቦችን በቀላሉ ማግኘት ባለመቻል ይመጣሉ ችግሮቹ። እና እኛ ከቢዝነስ አንጻር እንደገና ደግሞ ሊኖረው ከሚችለው ለውጥ አንጻር ፎከስ አድርገን ብንሰራ ትኩረት ሰጥተን ብንሰራው ጥሩ ነው ብለን የመረቅነው ሁለቱ ነገር ምንድን ነው? አንደኛ ስርዓተ ምግብ ትምህርትን ማስፋፋት ያስፈልጋል። እያንዳንዱ ሰው እውቀት ሊኖረው ይገባል ስለሚመጣው ችግር እንዴት መፍታት እንደሚቻል ወይም ደግሞ እንዴት እንዳይመጣ ማድረግ እንደሚቻል እሱ ዘላቂ የሆነ መፍትሄንም ሀገሪቷንም አሁን ካለችበት ከፍተኛ የሆነ የሕፃናት የምግብ እጥረት ያወጣ የሚችል ትልቅ ስራ የሚጠይቅ ነው። እሱንና ከዛ ደግሞ ባለን እውቀትና ባሉን በቀላሉ ሀገሩ ላይ ሊገኙ በሚችሉ ግብአቶች የተመጣጠነ ምግቦችን በጥናት የተሰሩ በሳይንስ የተረጋገጡ የህፃናት ከሆነ የህፃናት ዕድሜ ክልል በቀን የሚያስፈልገውን መጠን አይነት ሊያካትቱ የሚችሉ ምግቦችን አዘጋጅተን ወደ ገበያ ብናወጣ እቃችንን ለሚጠቀመውን ሰው፣ ለእኛም፣ ቢዝነሳችን ውድቀት ለምናመጣው ለውጥ ይረዳናል ብለን ከሶስት አመት ወይም ከሁለት አመት ጀምሮ ምርት እንዲኖረን እንሰራ ነበረ። በጣም ግን ወደ ምርት መግባት እና ማምረት መጀመር በጣም አስቸጋሪ ነው። ትንሽ ድርጅት ነው። ስንጀምር በጣም በትንሽ ካፒታል፣ በጣም በትንሽ ቲም ነው የጀመርነው። ስለዚህ ረዥም ጊዜ ፈጅቶብናል። ከባለፈው አመት ጀምሮ ግን ምግቦቹን የመደቨሎፕ የማድረግ ፎርሙላውን፣ ከዛ ደግሞ የሀገሪቷ ህግ የሚጠይቀዋል የአምራችነት ፍቃድ ለማውጣት የሚያስፈልጉትን ነገሮች መረዳት፣ ማዘጋጀት ላይ ስንሰራ ቆይተን የዛሬ ወር ገደማ ፍቃዱን ከመድኃኒትና ምግብ ቁጥጥር አግኝተን። አሁን ላይ የአውሮፓ ሀገሪቷ ላይ ባለው ሁኔታ እንደሚታዩ በጣም ሰዎች ከቤት ተፈናቅለዋል፣ የምግብ እጥረት ችግር ተጋልጠዋል እና ለዛ ለተጋለጡ ሰዎች ይሄ አሁን በጊዜያዊነት ባሉበት መቆያ ቦታ ላይ የተመጣጠነ ምግብ ወይም የተለያየ አይነት ምግብ የማግኘት እድላቸው ዝቅተኛ ስለሆነ ሰውነታችን ሊያስፈልገው የሚችለውን ካርቦሃይድሬት መጠኑ፣ ፕሮቲን ቫይታሚን ይዘቱ የተመጣጠነ እና ከማኝክሽ ወይም ከምግብ እጥረት ችግር ሊታደጋቸው የሚችል ከሞት ሊታደጋቸው የሚችሉ ምግቦችን እያመረትን እንገኛለን። ሰውም በጣም ፍላጎቱ ጨምሯል። አሁን ሰው በጣም መርዳት ፈልጓል። የአሉ ምግብንም ጥቅም የሚያውቁ ሰዎች ወደኛ እየመጡ ኦልሬዲ ሰፕላይ ማድረግ ማቅረብ ጨምረናል ማለት ነው። መልካም እንግዲህ እናንተ የትየት አካባቢ ነው አሁን እነዚህን አልሚ ምግቦች እያደረሳችሁ ያላችሁት? አልሚ ምግቦቹስ በምን አይነት አቀራረብ ነው እየቀረቡ ያሉት? አሁን ላይ እያቀረብን ያለ ነው፣ ይህን ፕሮዳክት ከኛ ማቅረብ የሚፈልጉ ሰዎች ወደ ተለያየ ቦታ ነው የሚልኩት። ሰው የተለያየ ቦታ ስለሆነ ያለ ማለት ነው። ደሴ ላይ ላሉ ሊሆን ይችላል፣ ወይ ወደ ባህርዳር ላለ ሰው ሊሆን ይችላል፣ ወይ ወደ አፋር ሊሆን ላለ ሰው ይችላል፣ ወይ ወደ ትዛይ ይሆናል። ይሄንን ግን ምግብ እንፈልጋለን በከተማ ለማቅረብ ለሚሉ ሰዎች፣ ለማንኛውም አይነት ሰው ነው እያቀረብን ያለ ነው ወይም ድርጅት የምግብ ይዘቱ ለገንፎ ለ ዳቦ፣ ለአጥሚት፣ ለቂጣ መሆን የሚችል መልቲ ፐርፐስ ፍላወር ነው የሚባለው። ከፍተኛ የሆነ ጥራት ያለው ቫይታሚን፣ ማዕድናት፣ ፕሮቲን ምግብ ነው። ከስንዴ ከኩሪያተር ከወተት እና ከቫይታሚን ና ሚነራሎች የሚዘጋጅ ምግብ ነው ያለው። በቀጣይስ ምንድን ነው እሱ አላማችሁ? አሁን ላይ እንግዲህ እንደነገርኩች ባለው ችግር ምክንያት እንደዚህ ለሪሊፍ ማርኬት ወይም ለተፈናቃዮች ያለው ላይ ፎከስ አድርገን ነው የምንሰራው ግን ከሁለት አምንት አንድ ወር ባለው ጊዜ ውስጥ ደግሞ ለህጻናት ተብሎ የተዘጋጀ ምግብ ይኖረናል። እሱም ዱቄት ነው የሚሆነው። ጠስ እያለን የተለያዩ አይነት ግብአቶችን ሀገር ውስጥ የሚገኙ ግብአቶችን የተጠቀምን አዳዲስ የምግብ አይነቶችን ለመፍጠር እየሞከረን ወደ ገበያ እናመጣለን ማለት ነው። የቤታ ቫይት ስራ አስኪያጅ ሜላት ዮሴፍ፣ እኛም ከአሜሪካ ድምጽ ጋር ለነበረች ቆይታ እጅግ አብዝተን እናመሰግናለን። ኤደንንና እንግዶቿን እናመሰግናለን። ወደ ተከታዩ ዝግጅት እንውሰዳችሁ። የግብረገብ ትምህርት ለተማሪዎች መስጠት የሚያስፈልግበት አላማ ምንድን ነው? የኢትዮጵያ ትምህርት ሚኒስቴር በ2014 ዓመተ ምህረት የትምህርት ዘመን ይፋ ባደረገው አዲሱ የትምህርት ፍኖተ ካርታ በኢትዮጵያ ባለፉት ዘመናት ይሰጥ የነበረው የግብረገብ ትምህርት እንደ አዲስ እንደሚጀምር ማስታወቁን መጪው ትውልድ እንደ ሀገር ለመቆም የሚያስችለው የጋራ እሴቶችን ለመገንባት እንደሚረዳ ምሁራን ተናግረዋል። ትምህርቱ መሰጠት ሲጀምርም ሁሉንም ማህበረሰብ ባማከሉ ሰብአዊ እሴቶች ላይ ትኩረት እንዲደረግም መክረዋል። ለመሆኑ የግብረ ገብ ትምህርት ማለት ምን ማለት ነው? በአዲሱ የትምህርት ስርዓት ውስጥ መካተቱስ በተለይ ሀገርን ከመገንባት አንጻር ሚና አለው በሚሉ ሀሳቦች ዙሪያ ስመኝሽ የቆየ በአዲስ አበባ ዩኒቨርሲቲ ምሁራኖችን አነጋግራ ያሰናዳችውን ዘገባ ከዚህ ቀደም በትምህርት ዝግጅታችን አስደምጣናችሁ ነበር። ለዛሬ በድጋሚ እንደሚከተለው አቅርበንላችኋል። ከሁለት አስርት ዓመታት በላይ ኢትዮጵያ ስትከተለው የነበረውን የትምህርት ስርዓት በአዲስ የተካው ፍኖተ ካርታ ቅድመ አንደኛ ደረጃ፣ አንደኛ ደረጃ፣ መካከለኛ ደረጃ እና ሁለተኛ ደረጃ በሚል እርከን በከፋፈላቸው ሁሉም የትምህርት መስኮች የግብረገብ ትምህርት ለመጀመር ተዘጋጅቷል። ለመሆኑ ይህ የግብረገብ ትምህርት ምን ማለት ነው? ምን አይነት አስተምሮቶችንስ ያካትታል? በአዲስ አበባ ዩኒቨርሲቲ የፍልስፍና ትምህርት ክፍል የሚያስተምሩት ፕሮፌሰር በቀለ ጉተማ ያብራራሉ። በርካታ ነገሮች አሉ ከሞራል ፍልስፍና የሚወሰዱ ለሁሉም አማካይ የሆኑ እንደ ቨርቹ ኤቲክስ የሚባል አለ። ጥሩነት በራሱ ጥሩ ነው የሚል የግብረ ገብ አስተሳሰብ ወይም የሞራል አስተሳሰብ ስላለ በሱ ላይ ቢመሰረት፣ ከዛ ሰብአዊነትን እና የመሳሰሉትን መብቶችን የሚያካትሱ ነገሮች አድርገው ቢያስተምሩ ተገቢ ነው ለሁሉም የግብረ ገብ ትምህርት ለኢትዮጵያ አዲስ አይደለም። ለመጀመሪያ ጊዜ በአንደኛ ደረጃ ትምህርት ቤቶች ውስጥ እንዲሰጥ የተደረገው በአጼ ኃይለስላሴ ዘመነ መንግስት ሲሆን በስነ ምግባር የታነጸ ትውልድ የመፍጠር ዓላማ ነበረው። በአዲስ አበባ ዩኒቨርሲቲ የፍልስፍና ትምህርት ክፍል የሚያስተምሩት ፕሮፌሰር በቀለ ጉተማ በወቅቱ የነበረው ትምህርት ጥቅም ቢኖረውም፣ ሁሉን አካታች ግን አልነበረም ይላሉ እኛ የኦርቶዶክስ ክርስትና አይነት ከዛ ላይ የተወሰዱ ነገሮች ነው። እኛ በኤለመንጠሪ የተማርነው በአብዛኛው ከቅዱስ መጽሐፍ እና ከመሳሰሉ የተገኙ ነገሮች ነው። እሱ ጥቅም አለው። ተማሪዎችን በዛ መንገድ ልጆችን፣ ወጣቶችን ቆጥቁጦ ማሳደጉ ጥቅም አለው። ፈሪሃ እግዚአብሔር የሚባለውን በማስረት በእርግጥ ግን የሌሎቹን የማያቅፍ አይነት ስለሆነ ሞር አሁን ሴኩላር የሆነ አይነት አካሄድ የሌሎቹን

አይነት አድርገን እንሄድበት ነው ቀጥሎ የመጣው የደርግ ስርዓት የግብረ ገብ ትምህርትን ከሃይማኖት መነጠል ቢችልም በምትኩ መንግስት በወቅቱ ይከተለው የነበረው ርዕዮተ ዓለም ማስተማሪያ በማድረጉ የግብረ ገብ ትምህርት አላማ መስመሩን ሳተ ይላሉ ፕሮፌሰር በቀለ ኢህአዴግ ወደ ስልጣን ከመጣ በኋላም የስነ ዜጋ ትምህርት ተብሎ ይሰጥ የነበረ ቢሆንም ይህም የፖለቲካ አመለካከትን ለማስረጽ የዋለ እንጂ ስነ ምግባርን ያስተማረ እንዳልሆነ ይከራከራሉ። ለመሆኑ የግብረ ገብ ትምህርት ለተማሪዎች መስጠት የሚያስፈልግበት ዓላማው ምንድን ነው? አዲሱን የትምህርት ፍኖተ ካርታ ይዘት በቅርበት የተከታተሉትና በአዲስ አበባ ዩኒቨርሲቲ የስነ ልሳን ትምህርት ክፍል መምህርና አጥኚ የሆኑት ዶክተር በድሉ ዋቅጅራ ምላሽ አላቸው። የስነ ምግባር እሴቶች የምንላቸው በስራ ለተም ውስጥ መካተት ያለባቸው እነኚህ ማህበራዊ እሴቶች ወይም በእንግሊዝኛው ኢቲካል ቫሊዩስ የሚባሉት ትክክለኛ መሰረታዊ እሳቤዎች ላይ ምክንያታዊነት ላይ እንዲመሰረቱ ለማድረግ ነው። እና ይሄ ከሰብአዊነት ጋር የተያያዙ ትክክለኛ ለምሳሌ ፍቅርን፣ መተሳሰብን፣ ፍትህን፣ አለማዳለትን፣ እኩልነትን እነኚህ የሚሉት ማህበረሰብ የሚመሰረትባቸው السيتويتش ምክንያታቸው ሊጣመም ሊዛባ ይችላል። እንደዛ እንዳይሆኑ ለማድረግ ነው የሚያስፈልገው። ዶክተር በድሉ ዋቅጅራ አክለው በእነዚህ ሰብአዊ የሆኑ መሰረቶች ላይ የተመረኮዘ የግብረ ገብ ትምህርት ከፖለቲካ አስተሳሰብ የጸዱና በማንኛውም ማህበረሰብ ውስጥ የሚገኙ እሴቶችን ለማስተማር እንዲሁም ከስር መሰረቱ በመልካም ስነ ምግባር የተገነባ ትውልድን ለመፍጠር ያስችላል ሲሉ በምሳሌ ያስረዳሉ። ለምሳሌ አሁን በጣም ኢትዮጵያ ውስጥ በኛ እድሜ በጣም ተለውጦ ያለው ሙስና፣ ጉቦኝነት። አሁን ትክክለኛው የስነ ምግባር እሴት ሲጎድል ምን ይሆናል? መሰረታዊ የምታይና እሱ እንዲያገኝ ከየለ ብለሽ የምታየውን ነገር መነሻ ታደርጊዋለሽ። ሶ ኢትስ ኮመን ትያለሽ። ማንም የሚበላውን እሱ እየተጠቀመ እኔም ትያለሽ። ይሄ ማለት ከስር ያሉት ማህበረሰቡ የተገነባባቸው ስነ ምግባራዊ እሴቶች መሰረት የሆነው ሪዝኒንግ ወይም ምክንያታዊነት ላልተዋል፣ በቃ ከዛ ተለያይተዋል ማለት ነው። ይህ ወጣቶችን በስነ ምግባር የማነጹ ተግባር በትምህርት ስርዓት ውስጥ መካተቱ አንድ እርምጃ መሆኑን የሚስማሙት ምሁራን የትውልድ ስነ ምግባር ክፍተት የሚሞላው ግን በትምህርት ቤት በሳምንት አንድ ወይም ሁለት ጊዜ በሚሰጥ ትምህርት እንዳልሆነ ያሰምሩበታል። ፕሮፌሰር በቀለ እንደሚሉት ከመምህራን ጀምሮ ስልጣን ላይ እስካሉ አመራሮች ድረስ ተግባራዊ ኃላፊነትም አለባቸው። አሁን ትምህርት ብቻ ሳይሆን ደግሞ ተግባር ወሳኝ ነው። አንዱ መተኮር ያለበት ለምን እሴቶቻችን ተሸረሸሩ ለሚለው አለማወቅ ማስተማር ብቻ ይህን ነገር ሊለውጠው አይችልም። ከትምህርቱ ጎን መምህራን ይሁኑ አስተዳዳሪዎች ይሁኑ ፖለቲከኞች ይሁኑ ሌሎቹ አርያ መሆን ካልቻሉ ሌቦች በሚከብሩበት ሕብረተሰብ ውስጥ ልጆችን እንደዚህ ደጉኑ ምናምን ብሎ ማስተማር በጣም ከባድ ስለሚሆን ተግባርና ትምህርት እንዴት አብሮ ይሄዳል፣ ምን አይነት ምሳሌና ምን አይነት አርያነት ነው መምህራንን የትምህርት አመራርን የፖለቲካ አመራርን ሌላ ሌላውም የሚያስቀምጠው የሚለውም አብሮ መታየት አለበት። አቶ በድሉም በዚህ ይስማማሉ። በወላጅና አካባቢ እንዲሁም በተለያዩ ተቋማት የተደገፈ የግብረ ገብ ትምህርት በተለይ እንደ ኢትዮጵያ በብዙ ውጥረት ውስጥ ባለ ሀገር ውስጥ የሚኖሩ ወጣቶች ተስማምተውና ተከባብረው እንደ ሀገር ለመቆም የሚያስችላቸውን የጋራ ማህበራዊ እሴቶችን ለመፍጠር ቁልፍ መሰረት መሆኑን ያሰምሩበታል። የምታየው ችግር እኮ ከየትም አልመጣም። ኮመን ሴንስ የለም። ኮመን የሆነ ይሄ ተፈጥሯዊ እውቀት የሚትዩ አላለ ማህበረሰብ ውስጥ ኮመን ሴንስ አሁን የለም። ኮመን ሴንስ ለዚህ ነው በጋራ መቆም ያቃተን። ለዚህ ነው የጋራ የምንላቸው ቫሌዎች የጠፉት። ለዚህ ነው እኔ ካልተጠቀምኩ ኢትዮጵያ ገደል ትግባ የሚል እኮ አለ። አየሽ፣ ኮመን የሆነ ነገር ይሄ ሁሉ የመጣው ተደምሮ ከዛ ነው የመጣው ከታች ጀምሮ አልተገነባም። ኮመን የሆነውን የሰብአዊነትን እንደ ሀገር የገነባ ነው ነገር የለምና እድገት ለማምጣትና ማህበረሰቡን ለማጥናት የሀገርን ልዕልና ከፍ ለማድረግ በጣም መሰረታዊ የሆኑ ይዘቶችን ይዞ በተጠና መልኩ በድረስ ይድረስ አይደለም፣ እና በዘመቻ ሳይሆን በተጠና መልኩ ሊሰጥ ይገባል ይሄ ትምህርት። በያዝነው የ2014 ትምህርት ዘመን ተግባራዊ እየተደረገ የሚገኘው አዲሱ የትምህርት ስርዓት ከግብረ ገብነት በተጨማሪ አገር በቀል እውቀት፣ ሙያና የቀለም ትምህርት፣ ቴክኖሎጂ፣ ምርትና ተግባር፣ ጥናትና ምርምርም እንደሚያበረታታ ፍኖተ ካርታው ያትታል። ለሚቀጥሉት አምስት ዓመታትም ተግባር ላይ ይውላል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽና እንግዶቿን እናመሰግናለን። አድማጮች እያደመጣችሁ ያላችሁት በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። አት ቪኦኤ አማሪክ ብላችሁ በፌስቡክ ብትፈልጉን፣ ሃሽታግ ቪኦኤ አማሪክ ብላችሁ ደግሞ በትዊተር ላይ ብትከተሉን ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ኢንስታግራም እና ዩቲዩብም ላይ አለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ ወይም ሆርን አት ቪኤንስ ዶት ኮም ላይ ኢሜል አድርጉልን። ያስተናገድኳችሁ ያለውት ጽዮን ግርማ ነኝ። አሁን ወደ ሁለተኛው ክፍል የመጀመሪያ ዝግጅታችን ከማለፋችን በፊት የቡዛየው ደምሴን የሕልሜ ንግስት የተሰኘውን ሙዚቃ ልጋብዛችሁ። እንደተከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅታችንን ነው የሰማችሁት። የቡዛየሁ ደምሴ የህልሜ ንግስት የተሰኘውን ዜማ ነበር። አሁን ወደ ተከታዩ ዝግጅታችን እንለፍ። ዩናይትድ ስቴትስ መንግስት የስልጣናት መከፋፈልና የመንግስቱ ቁጥጥርና ሚዛን ስርዓትን የሚመለከት ሰፋ ያለ ዘገባ ነው የተሰናዳው። ዘገባውን ያሰናዳው ሰለሞን አባተ ነው። ይህንን ዘገባ ከዚህ ቀደም ሰፋ አድርገን አሰምተናችሁ ነበር። ዛሬ ለአድማጮቻችን በሚመጠን መልኩ ዝግጅቱን እንደሚከተለው በድጋሚ አሰናድተን ወደ እናንተ አቅርበንላችኋል። ከሰለሞን ጋር አብሬተዋቸዋለሁ። እያንዳንዱ ሀገር የሚያገኘው የሚመጥነውን መንግሥት ነው። በአስራ ስምንተኛው መቶ ክፍለ ዘመን ሁለተኛ አጋማሽና በአስራ ዘጠነኛው መጀመሪያ የኖረው ፈረንሳዊ የሕግ ሰው፣ ዲፕሎማት፣ ጸሐፊና ፈላስፋ ጆዜፍ ዶሜይስትር ነው ይህንን ያለው። እያንዳንዱ ሀገር የሚገባውን መንግስት ያገኛል፣ ወይም ሌሎች ሲተረጉሙት ህዝብ የሚገባውን መንግስት ያገኛል፣ ወይም ደግሞ ህዝብ የሚያገኘው የሚተካከለውን ወይም የሚመጥነውን መንግስት ነው። መንግስቱን አይተህ የህዝቡን ማንነት ትረዳለህ እንደማለት። ህዝብ ስልጣን ይሰጣል ወይም ስልጣኑን ያስነጥቃል። ወጣም ወረደ ስልጣን የህዝብ ነውና አንድም በፍቃዱ በድምፁ በመረጠው መንግስት ይተዳደራል ሳይመርጠው ከሚያስተዳድረው ጋር ከታረቀም ያ መንግሥት እንዳደረገው ይሆናል። እምቢ ካለም የፍቃዱ እስኪሞላ የኔ የሚለውን እስኪቀዳጅ ይታገላል። ለማንኛውም ከዶሜስትር አባባል ጋር የማይስማሙ አሉ። አነጋገሩ እኔ ትክክል ነው ብያል አምንም ብዙ ጊዜ ህዝቡ የሚፈልገውን የማገኝበት ሁኔታ መሪዎች ገብተው አገባባቸውም እንዳይሆን ሆኖ ያን ህዝብ የፈለጉትን ይጭኑበታል። ህዝቡ የፈለገውን አገኘው ወይም የሚገባውን አገኘ ማለት አይቻልም። አነጋገሩ እንግዲህ ምናልባት ሊባል የተፈለገው ህዝብ ቢፈልግ ተጣጥሮ ሊያገኘው የሚፈልገውን መንግስት ሊያገኝ ይችል ነበር በማይሆን ሁኔታ እየተገዛ ከሆነ ወይም አልጣረም ወይም አልታገለም፣ ዝም ማለቱ እንደዚህ ያለ መንግስት እንዲወድቅበት ሆኖ ይሆናል የሚባል ይሆናል። ግን ብዙ ጊዜ መንግስት የሚጫንበት ብዙ ሀገር አለ እና ህዝቡ የፈለገውን ወይም የሚመጥነውን አገኘ ማለት አይደለም። እንደዚህ ያለ መንግስት ሲቋቋም። ፕሮፌሰር አድኖ አዲስ አድኖ አዲስ እባላለሁ። የማስተምረው ቱሌን ዩኒቨርሲቲ ነው። ቱሌን ዩኒቨርሲቲ ኒው ኦርሊንስ ሉዚያና አሜሪካ ውስጥ ነው። ማስተምረው ህገ መንግስት፣ ሰብአዊ መብት፣ እንደገና ደግሞ የአሜሪካ አስተዳደር ውጭ ሀገራት ያለውን አገጣጠም፣ ፎሪን ፖሊሲ ማለት ነው። ፎሬን አፌርስ ብዬ ነው የማስተምረው ስለ ሀገሪቱ ጸጥታም ሴኪሪቲ አስተምራለሁ። በዘመናዊ ውሳቤና ተግባር የህዝብ ስልጣን የሚሰራባቸው ከቀጥተኛ ዲሞክራሲና ከውክልና ዲሞክራሲ አንስቶ የተለያዩ የዲሞክራሲ አይነቶች ጽንሰ ሀሳቦችና ትግበራዎች ቢኖሩም የሰፋ ተቀባይነት ስላለውና ዛሬ በበዛው የዓለም ክፍል ስለምናየው የውክልና ዲሞክራሲ እንነጋገር። ቀጥተኛ ያልሆነ ዲሞክራሲ የውክልና መንግስት ምንድን ነው? ሰዎች ተመርጠው የሚመረጡበትን ነገር ለህዝቡ ተናግረው ህዝቡ ያን ሰምቶ መርጧቸው የሚፈጽሙት የህዝቡን ፍላጎት ነው። እርግጥ አንዳንድ ጊዜ መቼም እነሱን አስተሳሰብም ጨምረው ይሰራሉ። ህዝቡ እንግዲህ የመረጠው እኛ የምንነግራችሁን አርጉ ብቻ ሳይሆን ጠቅላላው እንደዚህ ነው ግን ያረጋችሁት፣ ለእኛም ንገሩን፣ እኛም መፈለጋችን አለመፈለ ማድረጋችን እናስታውቃለን ነው እንግዲህ ነገሩ። አጠቃላይ ምንድን ነው? ህዝብ ወካዩን መርጦ ወካዩ የማይጠቅመው ከመሰለ ወካዩን የሚያባርበት የሚያስወግድበት ሁኔታ ያለበት አስተዳደር ነው ማለት ነው። ዴሞክራሲ ከስሙ ከአነሳሱና ከበዛው ትርጓሚውም በህዝብ ለህዝብ በሚቋቋምና በሚሰራ መንግስት የሚመራ የብዙሀን የበላይ ተደማጭነት የሰፈነበት ስርዓት በመሆኑ ብዙ ፖለቲከኞችና ምሁራን ይስማማሉ። ዴሞክራሲ ማለት እንግዲህ ህዝቡ ራሱን የሚመራበት አስተዳደር ማለት ነው። አንዱ ከአንዱ ሳይበልጥ ዜጋ በሙሉ ራሱን የሚመራበትን ወይም የሚወክለውን አስተዳደር የሚመርጥበት ሁኔታ ሲደራጅ ነው። እንግዲህ ራስን በራስ ማስተዳደር ለሁሉም ክፍት የሆነ አንዱ አንዱ ሳይበልጥ በዚህ ውስጥ በአንዳንድ ሀሳቦች ላይ በአንዳንድ የአስተዳደር ጥያቄዎች ላይ የማይስማሙ ሰዎች፣ የማይስማሙ ቡድኖች፣ የማይስማሙ ዜጎች ሊኖሩ ይችላሉ። በዲሞክራሲያዊ ስርዓት ውስጥ የሁሉም ድምፅ የሚሰማበት ስርዓት ከሆነ እንዴት ይፈታል? እንዲህ አይነት ልዩነት ትልቁ ጥያቄ እሱ ነው። እንግዲህ የውክልና አስተዳደር የተመረጠበት አንዱ ምክንያት እሱ ነው። የተመረጡት ሰዎች እርስ በርስ ተዋይተው እንካ ተቀበል ስጠኝ ብለው ተነጋግረው የሚወስኑበት ሁኔታ ይመጣል ማለት ነው። እንግዲህ ብዙ ሕዝብ የተለያየ አስተያየት አለው። እንደዚህ ያለ ቦታ ላይ የሚሆን ውሳኔ ሊወሰን የሚችለው መስጠትና መቀበል ሲኖር ነው። ቶለራንስ ሲኖር ነው። መነጋገር ሲኖር ነው። መደማመጥ ሲኖር ነው። የእኔ ብቻ ነው እውነቱ ብሎ ማሰብ ሲቀር ነው። ፓርላማውም ቢሆን ኮንግሬሱም ቢሆን እዚያ የሚነጋገሩት እና የሚወያዩት የራሳቸውን እኔ ያልሁት ይሁን የማያስብል ሁኔታ ባለበት ነገር ነው። ሁሉም ተመርጦ የመጣው ወክሎ የመጣው ህዝብ አለ እኔ ብቻ ነው ብሎ ሊናገር አይችልም። ሌላውንም ማዳመጥ አለበት እና የተለያየ አስተሳሰብ ያለበት ሀገር የተለያየ ሀይማኖት ያለበት ሀገር የተለያየ ዘር ኤትኒክ ግሩፕ ያለበት ሀገር ተደማምጦ እና ቋንቋዎች እና ጎሳዎች አዎ ያሉበት ሀገር ተነጋግሮ ያንተን ንገረኝ እኔን ልንገርህ እና እንስማማ ብሎ ተስማምቶ የሚሰራበት ሁኔታ ነው እንጂ የአንዱ ብቻ ሊጫን አይቻልም ማለት ነው። የብዙሃን ድምፅ እዚህ ቦታ ላይ እንዴት ነው የሚታየው? የብዙሀንና የአናሳዎች ድምፅ በዲሞክራሲ ውስጥ። በጣም ጥሩ ጥያቄ ነው። እንግዲህ በአጠቃላይ በዲሞክራሲ በዚህ በውክልና አስተዳደር ብዙሀን ያለው እንግዲህ መጆሪቲ ማለት ይመስለኛል። ብዙሀን እንግዲህ ውሳኔ ወስነው ውሳኔው በአጠቃላይ እንግዲህ በብዙሀን የተወሰነው ነው እንግዲህ አስተዳደር የሚሆነው ነገር ግን የማይኖሪቲ አማርኛውን ብትለግሰኝ ህዳጣ ነው። የእነሱም ራይት መጠበቅ አለበት። አንደኛ ሰብአዊ መብታቸው መጠበቅ አለበት። አንዳንድ መንግስታት ደግሞ እነዚህ ንውሳን አይሆንም ካሉ የማይሆን ነገር አለ ብሎ የሚወስነው ነገር አለ የማይኖሪቲ ቪቶ የሚባል ነገር አለ። ግን አብዛኛው ምንድን ነው? እርግጥ እነዚህ ማይኖሪቲስ ሊያሸንፉ ባይችልም፣ የነሱ አስተሳሰብ እና የነሱ ፍላጎት በማጆሪቲው መጠበቅ ይኖርበታል። እንግዲህ ሂውማን ራይትስ ነው እንግዲህ መጠበቅ አለበት። ከዚያ ሁለተኛው ነገር ምንድን ነው? አንዳንዱ አስተዳደር እንዲያውም ሁሉም ነው እንጂ ገለልተኛ የሆነ የህግ ተንታኝ ወይም የህግ ተርጓሚ ጁዲሻል ኢንዲፔንደንስ የሚባለው ነው። እንደሱ ያሉ ነገር አለ። የህግ አካሉ ነፃ ከሆነ ብዙሀኑም የንሱን ቁጥር ለመበደል ቢፈልጉ ያ ገለልተኛው የህግ ተርጓሚው ቡድን ሊቆጣጠር ይችላል ማለት ነው። በዚያ በኩል ደግሞ እንግዲህ የንሳን መብት ይጠበቃል። በጣም አስፈላጊ ነው ነፃና ገለልተኛ ዳኛና ተርጓሚ በጣም በጣም አስፈላጊ ነው። ይህ ስርዓትና አሰራር የዲሞክራሲ አባት ተብሎ ከሚጠራው የዛሬቱ ግሪክ የያኔዋ አቴና መሪ ከክርስቶስ ልደት በፊት አምስት መቶ ዓመት ገደማ ከኖረው ክሌስቴነስ አንስቶ ይታወቃል። እርሱ ዲሞክራቲያ ይለው ነበር። እንዲያውም ግሪካውያን ለዛሬው ዓለም ካበረከቱት ትሩፋት ሁሉ አንዱ ያኔ ለሁለት ምዕት ዓመታት የተጓዙበት ዲሞክራሲያዊ ስርዓት ግዙፍ ቦታ እንዳለው መዛግብትና ምሁራን ይናገራሉ። ዴሞክራሲያዊ ሥርዓቶች፣ መንግስትና አስተሳሰቦች በዘመነኛውና በቅጡ በተመዘገበው የሰው ልጅ ታሪክ ውስጥ ትርጓሜያቸውንና ቅርጾቻቸውን እየቀያየሩ እየጠፉና እየተነሱ እስከ 18ኛው መቶ ክፍለ ዘመን ዘልቀዋል። ለንግግራችን የተጨበጠ ማሳያና ማገናዘቢያ አይኖረን ዘንድ ዛሬ በመላው ዓለም የዲሞክራሲ አውራና ፋና ተምሳሌትም ሆኖ የሚነሳውን የዘመናዊው ዲሞክራሲ አባት በሚባሉት ጆርጅ ዋሽንግተን በ18ኛው መቶ ክፍለ ዘመን ሁለተኛ አጋማሽ የተመሰረተውን ላለፉት ሁለት መቶ አርባ ዓመታት ጸንቶ የሚገኘውን የዩናይትድ ስቴትስ ዲሞክራሲ የመንግስቱን አመሰራረት አወቃቀርና አሰራርን ፈትሽ ህገ መንግስት እንዳልኸው አንድ ሁለት መቶ ዓመት በላይ ሆኖታል። መንግስቱን ያቋቋመው እንግዲህ እሱ ነው። መንግስቱን ሲያቋቁመው ሶስት የአስተዳደር ክፍሎች አስመልክቱ ነው የመሰረተው። አንዱ ህግ አርቃቂ ኮንግሬሱ፣ አንዱ ህግ ተርጓሚ እንግዲህ ሱፕሪም ኮርቱ እና ሌሎችም ዳኞች፣ አንዱ ደግሞ ህግ አስፈጻሚ ኤግዘከቲቭ ብራንች ሉታ እነሱ ሶስቱ የተለያዩ የአስተዳደር ክፍሎች ሆነው ተመሰረቱ። ከዚያ በላይ ደግሞ ፌዴራሊዝም የሚባል ስርዓት ተቋቁሟል። እንግዲህ አሜሪካ አምሳ ስቴቶች አሏት እና ፌዴራሊዝም ማለት እንግዲህ የአሜሪካን መከለኛው አስተዳደር እና የእያንዳንዱ ስቴት አስተዳደር እንዴት ይጋጠማሉ፣ እንዴት ይገናኛሉ ነው። እሱንም ያረቀዋል ሕገ መንግስቱ። ይህ የዛሬቱ ዩናይትድ ስቴትስ የምትመራበት ዲሞክራሲ መሰረቱ ያደረገው ሊበራል ወይም በስፋት የምዕራብ ዲሞክራሲ የሚባለው ጽንሰ ሀሳብ ነጻነትን መሠረት ያደረገ ነው። የግለሰብ ነጻነትና መብቶች፣ በማዕከላዊ እቅድ የማይታዘዝ በግል ሀብት ላይ የተመሰረተ ገበያ መር ነጻ ምጣኔ ሀብት፣ በምርጫ ብቻ የሚያዝ የህዝብ ስልጣን፣ ስልጣን በተለያዩ የአወቃቀር ምሰሶዎቹ የተከፋፈለበት ሚዛን የሚጠብቅና ቁጥጥር የሰፈነበት መንግስት። ኮንግሬሱ ሴኔትና ሀውስ ኦፍ ሪፕሬዘንታቲቭስ ይባላሉ። ሁለቱ እያንዳንዳቸው በብልጫ ድምፅ ያሳልፋሉ። ሴነት የሚባለው ነው እንግዲህ የህግ መወሰኛ ምክር ቤት፣ የታችኛውን የህዝቦች ምክር ቤት እንግዲህ እንበለውና እያንዳንዳቸው እንግዲህ ያሳልፉታል። ያን ህግ ይሁንልን ብለው የሚፈልጉት በብልጫ ምርጫ ያሳልፉታል። ህግ ከመሆኑ በፊት ያ ወደ ፕሬዚደንቱ ይቀርባል። ፕሬዚደንቱ ከፈረመው ህግ ይሆን። ፕሬዚደንቱ ካልወደደው አልፈልገውም ብሎ ይመልሰዋል። አልፈልገውም ብሎ ሲመልሰው የህግ መምሪያና የወሳኝቶቹ ሁለቱ እንደገና ይመለከቱታል። ይመለከቱና እያንዳንዳቸው በሁለት ሶስተኛ አብላጫ ምርጫ እንደገና መልሰው ካሳለፉት ፕሬዚደንቱን ባይፈልገው ህግ ይሆናል። እሱ አለመፈረሙ አሁን ምንም ለውጣ ያመጣ። ዋናው ነገር ምንድን ነው? ሁለቱም የተለያዩ ክፍሎች እንዲስማሙበት ይፈልጋል። ምክንያቱም ሀገርን ሊጠቅም የሚችለው ነገር የተለያዩ የአስተዳደር ክፍሎች ሲስማሙበት ነው ብሎ ስለሚያስብ ነው። እንግዲህ ፕሬዚደንቱ የሚመረጠው ራሱን ችሎ ነው፣ እንደ ኢትዮጵያ አይደለም። እንደዚህ በሚሆንበት ጊዜ እነዚህ ተወካዮች ያወጡት ህግ ከህገ መንግስቱ ጋር የሚጋጭ ቢሆን ምንድን ነው የሚሆነው? እንግዲህ እዚህ ላይ ነው የዳኞች ስራ። ያ ህግ እንግዲህ በሁለት ሶስተኛ ምርጫ አጽድቀው ህግ ሆነን በለ እና ግን ያ ህግ ህገ መንግስቱን ተጻረረን በለ የዚያን ጊዜ ይህ ህግ ህገ መንግስቱን ተጻረረ ብሎ የተለያዩ ሰዎች ወደ ፍርድ ቤት ይወስዱታል። ወደ ፍርድ ቤት ሲወስዱት እንግዲህ ፍርድ ቤቱ ይወስናል። ፍርድ ቤቱ ነፃ ገለልተኛ የሆነ ስልጣን ያለው ስለሆነ ይህ ህግ ከዚህ ከህገ መንግስቱ ጋር ተፃሯል ካለ ያ ህግ ህግ አይደለም ማለት ነው፣ ይወድቃል። ኮንግሬሱን ቢያሳልፈው ኢቭን የምክር ቤቱ ብቻ ሳይሆን ፕሬዚደንቱም ቢስማማበት እና ቢፈርመው እሱ መፈረሙ ምክር ቤቱ ማጽደቁ ህጉን ህግ ሊያደርገው አይችልም ህጉ ህገ መንግስቱ ጋር ካልተስማም እና ፍርድ ቤቱ የወስነ። የዩናይትድ ስቴትስ ህገ መንግስት አንቀጽ አንድ የመንግስት ቁጥጥርና ሚዛን ይላል። ስለዚህ የስልጣን መከፋፈልና ሚዛን መጠበቅ አስፈላጊነት የህገ መንግስቱ ነዳፊና የዩናይትድ ስቴትስ ሁለተኛው ፕሬዚደንት ጆን አዳምስ እንዲህ ጽፈዋል በሰው ልጅ ተፈጥሮ ውስጥ ያለውን ወደ አምባገነንነት የመሳብ አዝማሚያ መቆጣጠርና ማዕቀብ የሚቻለው እነዚህ እያንዳንዳቸው ስልጣኖች ከሌሎቹ ሁለቱ ጋር ያላቸው ሚዛን ሲጠበቅ ብቻ ነው። አንድም ሶስትም በሆነውና ምሰሶዎቹ ወይም ክንፎቹ የየራሳቸው የተናጠል ኃላፊነት ያለባቸው እኩል አካላት ቢሆኑም በህዝብ ተወካዮች ፊት ቀርበው እንዲጠየቁም የቁጥጥር ስርዓቱ ያዛል። በሰኔ 2011 ዓ ም የተወካዮች ምክር ቤቱ ይዞት ለነበረ ጉዳይ ቀርበው ማብራሪያ እንዲሰጡ ተጠይቀው የነበሩ ሁለት የአስፈጻሚው ክንፍ ባለሥልጣናት ምላሽ ሳይሰጡ በመቅረታቸው ብዙ እንደራሴዎች ተበሳጭተው ነበር። የኒውዮርክዋን እንደራሴ አሌግዛንድራ ኦካዚዮ ኮርቴዝ አንዷ ነበሩ። I don't want to issue a subpoena. Nobody wants to be in a position where you have to issue a subpoena of an administration official because we are a co-equal branch of government. እኔ አስገዳጅ መጥሪያ መላክ አልፈልግም አንድ የመንግስት ባለስልጣን እዚህ ቀርቦ ቃል እንዲሰጥ መጥሪያ ለመላክ የሚገደድበት ሁኔታ ውስጥ መግባት ማንም አይፈልግም ምክንያቱም ሁላችንም እኩል የሆንን የመንግስት ክንፎች ነን እናም ጥያቄ በጠየቅን ጊዜ መልስ ይሰጠናል ብለን መጠበቅ ይኖርብናል። ሳናገኝ ስንቀር ግን ስራችንን ለማከናወን እንገደዳለን። ማንም መጥሪያ መላክ አይፈልግም። ዛሬ ግን ሚኒስትሩና ጠቅላይ አቃቢ ሕጉ አቻ ከሆነው የመንግስቱ ክንፍ ጋር ለመተባበር ፈቃደኛ ሳይሆኑ በመቅረታቸው ሌላ አማራጭ አይኖርንም። ይህ የህግ የበላይነት ጉዳይ ነው። <laughs> this is about the rule of law, this is about the respect of our institutions, and this is about the power of all of us as a body, as the United States Congress, and the integrity of the government of the United States. <laughs> ብዙ ችግር አለ። አብሮ መኖር ቀላል ነገር አይደለም። እንግዲህ ዴሞክራሲ እንግዲህ የአብሮ መኖር ስልት ነው አንዱ ምንድን ነው እንዴት አድርገን ተቻችለን እንኖር ብሎ የሚጀመርበት አስተዳደር ነው። እና እንግዲህ ሰው እንደሆናችን መጠን አንዱ አንዱን ልብለት፣ አንዱ አንዱን ልዝረፍ፣ አንዱ አንዱን ልጨቁን ብሎ ማሰቡ አይቀርም። እና ሁልጊዜ ትግል አለ። ዴሞክራሲ ይህን ያህል ጊዜ ኖሯል፣ ግን እያየነው ነው። አሁን በጣም ብዙ ጫና አለበት በየቦታው ማለት ነው። ይህ እንግዲህ ከሰው ሁኔታ ጋር የተያያዘ ነው። ይህ አብሮ የመኖር ስምምነት ለሁሉም ጠቃሚና ትርፋማ እንዲሆን ለማድረግ የተመረጠ የዲሞክራሲ መንገድ፣ ነጻነትና ስልጣን ደፋቸውን እንዳይስቱም የቁጥጥርና የሚዛናዊነት አቀራረጽና ድንጋጌው ዘብ እንደሚቆም ሰነዶች ያሳያሉ። ለአሁኑ የዩናይትድ ስቴትስ ህገ መንግስት መሰረት አኑሯል የሚባለውን አሁንም ሕያው ሆኖ እየሰራ ያለውን በዛሬው ዓለም እጅግ አንጋፋ የሚባለውን የማሳቹሴትስ ህገ መንግስት የጻፉት ጄምስ ማዲሰን ነጻነት ነጻነትን ያለ አግባብ በመጠቀም አደጋ ላይ ሊወድቅ ይችላል፣ ስልጣንን ያለ አግባብ በመጠቀምም ብለው ነበር። አርባ አምስተኛው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ስልጣናቸውን ያለ አግባብ ተጠቅመዋል ብለው ያመኑ እንደራሴዎች በህግ መወሰኛ ምክር ቤቱ ፊት ክስ የመሰረቱባቸው ጊዜ የኒው ጀርሲው ሴናተር ባብ መኔንዴዝ ቆመው ሲሞግቱ And I rise today as an unwavering believer in the system of checks and balances laid out by our framers in the Constitution, with three co equal branches of government at times working with each other. ዛሬ እዚህ የቆምኩት አብረው እንዲሰሩ አንዳቸው በሌላቸውም ላይ ቁጥጥር እንዲያደርጉ ሶስት እኩል የሆኑ የመንግስቱን ክንፎች በህገ መንግስት ውስጥ የቀረጹ መስራቾቻችን የነደፉት የቁጥጥርና ሚዛንን የማስጠበቅ ስርዓት የማልናወጥ አማኝ ሆኜ ነው። ይህ የቁጥጥርና ሚዛን ስርዓት ነው የሪፐብሊካችንን ደህንነት ከአምባገንነት የሚከላከል እናም በህዝብ ለህዝብ የቆመው መንግስታችን አብርሃም ሊንከን እንዳለው ከምድር የማይጠፋ መሆኑን የሚያረጋግጥልን እነዚህ አስተዳደር ክፍሎች ቢለያዩም አብረው መስራት አለባቸው። ተለያይተው የሚኖሩ አይደሉም። አብረው እንዲሰሩ ነው የተፈጠሩ። በዚህ የሚዛንና የቁጥጥር ስርዓት ተቀማጭን ፕሬዚደንትና፣ ለዕድሜ ልክ የሚሰየሙትን ዳኞችን ፈጽመዋል የሚባል ሀገርን የሚጎዳ ተግባር ቢኖር መጠየቅ ይቻላል። የፍትህ ሚኒስቴሩ የጻፈው ነገር አለ። የጻፈው ነገር ምንድን ነው የሚለው ፕሬዚደንቶች ፕሬዚደንት በነበሩበት ጊዜ በወንጀል ሊከሰሱ አይችሉም ብሎ እንግዲህ ደምድሟል። ፍርድ ቤት ገና እሱን አልወሰነውም፣ ምክንያቱም ይሄደ የለም። ነገር ግን ኢምፒችመንት አለ። የማስወገድ ከፈለገ ምክር ቤቱ ሊያስወግደው ይችላል። ፕሬዚደንቱ የጦር ወንጀል ወይም የሰብአዊ መቤት ወንጀል ወይም የእልቂት ወንጀል ፈጽሟል ብሎ ሊያባረው ይችላል እንግዲህ ሃይ ክራይምስን ሚስ ደሜና ይላል እንግዲህ፣ ከፍ ያለ የወንጀል ጥፋት እና የሥነ ምግባር ጉድለት። አዎ እንዲያውም በእውነቱ ሲሆን ለማባረር በኢምፒችመንት ፕሬዚደንቱን ምክር ቤቱ ስለሚወስን ወንጀልም መሆን አያስፈልገውም አገሪቱን የሚጎዳ ጥፋት። እንዲያውም ስታዩ፣ ፌደራሊስት ፔፐር የሚባሉ አሉ መጀመሪያ እነ እነ ሃምልተን ዋና ዋና መስራቾቹ የጻፏቸው ወረቀቶች አሉ ኒውዮርክ ህገ መንግስቱን እንድታጸድቅ የጻፏቸው እነሱን ስትመለከት በጣም ፈርቶ የነበረው አገሪቱን የሚጎዳ ነገር ፕሬዚደንቱ ያደርጋል ወንጀል ቢሆንም ባይሆንም ግን አገሪቱን የሚጎዳ ደግሞ እንዲ ቀላል ነገር እንዲህ አድርጓል ብሎ ቢኮነን እና ወደ ህግ መወሰኛው ምክር ቤት ቢሄድ ስልሳ ሰባት ሴናተሮች ያስፈልጋሉ። እሱ ራሱ ቸክ የሚያደርገው ነው። ፌዴራል ስርዓት ላይ የቆመው የዩናይትድ ስቴትስ መንግስት በሚዛንና በቁጥጥር የሚተሳሰረውና የሚጠባበቀው አንዱ ክንፍ ከሌላኛው ጋር ብቻ ሳይሆን ህግ የሚያረቀው በሀገሪቱ ገንዘብ በጀትና ግብር ላይ የሚያዘው ውሎችን የሚያጸድቀው ጦርነት የማወጅ ስልጣን ያለው የተወካዮች ምክር ቤቱም በህዝብ ስልጣንና በግዛቶቹ ወይም በስቴቶቹ ህሉና መካከልም የተመጣጠነ ግንኙነት እንዲኖር ሆኖ የተዋቀረ ነው። የህግ መወሰኛ ወኪሎች የሚወክሉት ስቴቶቹን ነው። እያንዳንዱ ስቴት ሁለት ሴናተር አለው ወኪል አለው። እያንዳንዱ ስቴት ትንሽም ብትሆን ትልቅ፣ ለምሳሌ ዋዮሚንግ የምትባል ስቴት አንድ አምስት መቶ ሺህ ገደማ ህዝብ ነው ያላት። ካሊፎርኒያ አርባ ሚሊዮን በላይ አለው። ካሊፎርኒያና ዋዮሚንግ እኩል ነው ያላቸው ወኪል። እና የስቴቶቹን መብት ለመጠበቅ ተብሎ ነው የመጣ። በዚህ የገዘፈ መንግስትና ሀያል መዋቅሮቹ መስተጋብርና መፋጠጥ መካከል ታዲያ የህዝብ ቦታ አቅሙና ዋስትናው ያለው የት ይሆን? ዶክተር አዴ። ነው እንግዲህ ቅድም እንደተነጋገር ነው የወኪላዊ አስተዳደር ይሄ ነው። ይወክሉኛል ያልሃቸው ሰዎች የሰደድካቸው የማይመስልህን ነገር ካደረጉ የማባረር ስልጣንህ እንግዲህ አለ። የህግ መምሪያው ምክር ቤት በየሁለት አመቱ ይመረጣል። የህግ መወሰኛው ምክር ቤት በየስድስት አመቱ ይመረጣል። እንግዲህ አንዱ እንግዲህ ምንድን ነው ህዝብ ሊያደርግ የሚችለው ለሚባለው ጥያቄ እንግዲህ የወኪል አስተዳደር እስከሆነ ድረስ ዋናው ልትጠቀመው ምችል እንደ ዜጋ የምርጫ መብትን ነው። መምረጥ ይቻላል። ፕሬዚደንቱም እንግዲህ በየአራት አመቱ ይመረጣል እና ህዝቡ የሚጠይቃቸው የሚጠይቃቸውና የሚያብላላቸው ነገሮች የምርጫ መወያያ ሊሆኑ ይችላል። እዚያ ላይ ነው እንግዲህ ህዝብ አዳምጦ ሰምቶ ይሆነኛል የሚለውን የሚጠቅም እዛ ውስጥም እንግዲህ በምርጫ በሃ ሆኖ በየጊዜው የተመረጠውን ሰው እንግዲህ ይህን አርግ ይህን አታርግ እያለ ይናገራል። ሄዶ ከቢሮ ይጠይቃል። የተመረጠው እንደገና ተመልሶ ወደ መረጠው ቦታ ሄዶ እንዲህ አድርገናል ብሎ ሲናገር የዚያን ጊዜ ጥያቄ ይጠየቃል፣ በየስብሰባው ማለት ነው። እና ህዝቡ በየጊዜው የሚደረገውን ነገር ይሰማል፣ ይመረምራል። ምርጫ ሲመጣ ደግሞ በምርጫው የሚሆነውን ነገር ይወስናል። የስልጣን መሰረትና ምንጭ ህዝብ ነው። ለዚህ ደግሞ ለራሱ ሲል ኃላፊነቱን ሊወጣ የተዘጋጀ ሕዝብ ምርጫንና የምርጫ ጊዜን እንደ በዓል ይቆጥረዋል። ድምፅ የመስጠት የመምረጥ መብት በዩናይትድ ስቴትስ ታሪክ ውስጥ እጅግ የጎሉ ትግሎችና ትንቅንቆች የተካሄዱበት ሜዳ ነው። የዩናይትድ ስቴትስ መራጭ በምርጫው ደህንነትና በሂደቱና በውጤቱ ተአማኒነት አይደራደርም። ዩናይትድ ስቴትስ ውስጥ ለመምረጥ መብቃት በዜግነትም ይሁን በዕድሜ ታላቅ መታደል የሕይወት ዘመን ምልክት ተደርጎ ይወሰዳል። ሁሉም ነገር ታዲያ ለመምረጥ ከመመዝገብና የድምፅ ካርድ ከመያዝ ይጀምራል። ኃይል ነውና፣ ካለበለዚያ አሜሪካውያን ሳይናገሩት የሚገነዘቡትን አንድ ቁም ነገር ላስታውሳችሁ እያንዳንዱ አገር የሚያገኘው የሚመጥነውን መንግሥት ነው። ይቀጥላል። ሰለሞን። እናመሰግናለን የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶቻችን ተጠናቀዋል። ነገር ግን በቀሩን ጥቂት ደቂቃዎች ሙዚቃ እናስደምጣችኋለን። እጅጋየሁ ሽባባውን ነው የጋበዝኩት። ከእሷ ጋር ለጥቂት ደቂቃዎች አብረዋችሁ ቆዩ። በእኔ በኩል ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም ሰላም በደናደሩ። በነገው ምሽት መደበኛ ዝግጅታችን እንገናኛለን ሰላም በደናደሩ ስ